The voice of America. ዶክተር መሐረዳይና አቶ ልደቱ አያሌው ለትብብራችሁና ለጊዜያችሁ እናመሰግናለን። ኢትዮጵያ ውስጥ ስለተካሄዱት ግጭቶችና አሳሳቢ ጉዳዮች ተከታታይ ውይይት አካሂደናል። አሁን ደግሞ ኢህአዴግ ችግሩን ለመፍታት ለማስተካከል የሚያስችል እርምጃ የሚወስድ መሆኑን ባወጣው መግለጫ አስታውቋልና ዛሬም አስተያየታችሁን እንድሰጡን ጋብዘናል። የኢህአዴግ ስራ አስፈጻሚ ኮሚቴ ለ17 ቀናት ያህል ተሰብስቦ ስህተቶችንና ድክመቶችን ገምግሞ በችግሮቹ መንስኤ ላይ መክሮ የሀሳብ አንድነትና መተማመን ፈጥሯል ይላል ኢህአዴግ ያወጣው መግለጫ ማለት ነው። ብሔራዊ እርቅ ለማውረድ ሲባልም የታሰሩ ፖለቲከኞች ከእስር እንደሚፈቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋልና በዚህ ላይ እስቲ አመለካከታቸውን ብትገልጹልን፣ አቶ ልደቱ። መግለጫውን ተከታትየዋለሁ። እንግዲህ ካለፉት መግለጫዎች የሚለይባቸው አንዳንድ ነገሮች አሉ። ከፖዘቲቭ የሚጀምር ለምሳሌ የዲሞክራሲ ጉዳይ እንደ ችግር ምንጭነት አይጠቀስም፣ ይሄ ተጠቅሷል። ባልተለመደም ሁኔታ ኃላፊነቱን የችግሩን የምንወስደው እኛ ነን፣ ተጠያቂዎቹ እኛ ነን፣ በዚህ ይቅርታ እንጠይቃለን ብሏል ኢህአዴግ። ይህም ደግሞ አንድ በጎ ነገር ነው። ከዛ በተጨማሪ ደግሞ በብሔረሰባዊ ማንነት እና በሀገር አንድነት ጉዳይ ላይ ያለው ጉዳይ ሚዛኑን ያልጠበቀን ሆነም ታምኗል። ይህም ጥሩ ነገር ነው። የፖለቲካ ምህዳሩ የጠበበ መሆኑም ለመጀመሪያ ጊዜ ታምኗል። ይህም በጎ ነገር ነው። ነገር ግን ዋናው የችግሩ ምንጭ አሁን ኢትዮጵያ ውስጥ ያለው በተለይ ብሔር ተኮር የሆነ ግጭት እንዲመጣ ያደረገው ዋናው ምንጭ በህገ መንግስቱ ውስጥ ያለው የብሔር ተኮር አስተሳሰብ ነው ከሱም ጋር ተያይዞ ደግሞ አገሪቱ በፌዴራል አደረጃጀት ስትደራጅ ብሔር ተኮር አደረጃጀት ወይም ቋንቋ መሰረት ያደረገ አደረጃጀት ዋናው መመዘኛ መሆኑ ከዛም ጋር በተያያዘ ኢትዮጵያ ውስጥ ያሉ በተለይ በገዢው ፓርቲ እና በገዢው ፓርቲ ዙሪያ ያሉ ፓርቲዎች ብሔርን መሰረት አድርገው መደራጀታቸው፣ ያ በሂደት እያደገ በህብረተሰብ ውስጥ ያለውን ልዩነት እያሰፋ ነው። አሁን ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ አደገኛ በሆነ ሁኔታ እየፈ የኮንስቲቱሽን ደረጃ ያሉት ችግሮች መፈተሽ መቻል አለባቸው። የፌዴራል አደረጃጀቱና አጠቃላይ የፓርቲ አደረጃጀቱ መፈተሽ አለበት። ሁለተኛው አሁን ኢህአዴግ እያለ ያለው ፕሮኒየር ነው እየፈጠርኩት መፍትሄውንም የማመጣው እኔ ነኝ እያለ ነው። ጥሩ ነው በዚህ መልኩ መጀመሩ፣ ግን ይሄ የኢህአዴግ ችግር ብቻ አይደለም፣ አገራዊ ችግር ነው። ኢህአዴግ ብቻ አይደለም የታመመው፣ በዋናነት ኢትዮጵያ ነች የታመመችው። ስለዚህ መፍትሄውን ኢትዮጵያዊ መሆን አለበት። ምን ማለት ነው? ይህ ጉዳይ ለፓርላማ ቀርቦ አዋጅ ወጥቶ ይህን የሚያስፈጽም ተቋም መፈጠር አለበት። ኃላፊነቶቹ ተዘርዝሮ ተሰጥተውት ግቡ ታውቁ፣ ጊዜ ተወስኖለት ተጠሪነቱ ለፓርላማ ሆኖ የሚያስፈጽም ኮሚሽን ወይም ታስክ ታስክፎርስ ያስፈልጋል። ስለዚህ በዛ ኮሚሽን ውስጥ ደግሞ ኢህአደግ ብቻ ሳይሆን የህብረተሰቡን አስተሳሰብ፣ ፍላጎት የሚወክሉ የተለያዩ የህብረተሰብ ክፍሎች መወከል አለባቸው። ያ ሲሆን ነው መፍትሄው ተቋማዊ የሚሆነ ዶክተር መሐሪ ረዳይ፣ አመሰግናለሁ። መግለጫው እንደተባለው ጠንቀር ያለ ነው። ኢህአዴግ ውስጥ ባሉ አባል ድርጅቶች መካከልም መተማመን እንዳልነበረ፣ የሀሳብ አንድነትም እንዳልነበረ፣ እንዲያውም መጠራጠር እንደነበረ በሚያመለክት መልኩ የቀረበ ነው እና መግለጫው ኢህአዴግ ራሱን ያለ ምሕረት የደረሰበት ነው። ይቅርታ የመጠየቁ ጉዳይ ቀደም ሲል ፕሬዚደንቱም በአንድ ጉዳይ ቀርበው ህዝብን ይቅርታ ጠይቀው ነበር። ጠቅላይ ሚኒስትሩም እንደዚያው በሌላ ጉዳይ ይመስለኛል ህዝብን ይቅርታ የጠየቁበት ሁኔታ ነበር። ምናልባት ያሁኑ ለየት የሚያደርገው ስራ አስፈጻሚ እንደ ስራ አስፈጻሚ በቡድን አጥፍተናል ብሎ ይቅርታ የጠየቀበት ሁኔታ የጉዳዩን ከባድነት የሚያሳይ ነው የሚሆነው። እንግዲህ ከመግለጫው በኋላ ቀጥለው የመጡትና አንችን በመግቢያሽ ላይ የጠቀሽው ነገር ይሄ ሀገራዊ መግባባቱ የተመቸ ሁኔታ ለመፍጠር ተብሎ ምንም ፖለቲከኞች ሆነው የወንጀል ጥፋት አጥተዋል ተብሎ ክሳቸው እየተካሄደ ያለ ሰዎች ክሱ እንዲቋረጥ እርምጃ የሚወሰድበት እንደሆነ ነው ተስፋ የተደረገው። በእርግጥ እርምጃው ገና ወደ ተግባር የገባ አይደለም። በምን ያህል ስፋት እንደሚካሄድም የሚታወቅ ነገር የለም። ሆለንድን እኔ ይሄ እርምጃ በጎ ነው ይላለሁ። ነገር ግን ምናልባት እንደዚህ ያሉ ሰዎች ዓለም የሚያውቃቸው ቅሊንጦና ማዕከላዊ ወይም የተወሰኑ ማረሚያ ቤቶች ያሉትን ብቻ የሚመለከት ሊሆን አይገባም ላለሁ። በየስርቻው ብዙ ድምጽ ያላቸው ብዙ ሰው ያላወቃቸው በቀበሌም በወረዳም ባለስልጣናት የታሰሩ እንደሚኖሩ ነው የሚሰማውና የሚነገረው። አንዳንዱ እንዲያውም ከፖለቲካም ጋር ምንም ያልተያዘ የማይክሮ ፋይናንስ ብድር ስላልከፈሉ የማዳበሪያ እዳቸው ስላልከፈሉ የሚታሰሩበት ሁኔታ ነው እና ይሄ ለቀጥ ያለ አሰራር እዛም ራስ ወርዶ መሬት ላይ ወርዶ እነዚህ ሰዎችን የሚያስተናግድና እነሱን የዚህ እርምጃ ተጠቃሚ የሚሆንበት ሁኔታ ሊፈጠር ይገባል የሚል ማስገንዘቢያ መስጠት እፈልጋለሁ። ሌላው ምናልባት እየታሰሩትን የመፍታት ጉዳይ በክስ ማቋረጥ የሚሆን በይቅርታ እንደተጠበቀ ሆኖ አፋቸው የታሰረ እጃቸው የተያዘ መጻፊያ ናይችሉ በስጋት መሰታት ይኖርባቸዋል። የፖለቲካ ምህዳሩ እንዲበረታታ እዚህም ላይ ተጨማሪ እርምጃዎች መወሰድ ይኖርባቸዋል። ሰዎች የሚንቀሳቀሱበት፣ የሚደራጁበት፣ የሚሰበሰቡበት ሁኔታ መፈጠር አለበት። ህጉን እንደሚመስለኝ የአደባባይ ስብሰባና ሰላማዊ ሰልፍ ማካሄድ ነው ፈቃድ መጠየቅ እንደ ግዴታ የሚያስቀምጠው ነገር ግን የቤት ውስጥ የአዳራሽ ስብሰባም ለማካሄድ ሁሉ ፈቃድ የሚጠየቅበት አንዳንዴ የአልበም ምረቃ ለማካሄድ ፈቃድ የሚጠየቅበት እንዲያውም የሚከለከልበት ሁኔታ እየመጣ ነው። እና የታሰሩት መፍታቱ ተገቢ ሆኖ እዚህም ላይ ፈጣን እርምጃ ይጠይቃል። ዙሪያ መለስ ለቀቅ ያለ ስርዓት የመፍጠር እርምጃ ውስጥ የምንገባ ከሆነ ውጭ አገር ድረስ የተለያየ መንገድ በፖለቲካ ፍራቻ እና በአንዳንድ የማሳደድ ጉዳዮች የወጡ ሰዎችን ድረስ እርምጃው መቀጠል አለበት እላለሁ። እና የቃሊቲ የቅሊን የቅሊንጦ እንዲሁም ደግሞ የማዕከላዊ ጉዳይ ብቻ ሆነ እንዳይቀር አደራላለሁ። መዳመች በዚህ በእስረኞቹ ጉዳይ ማንድ ነገር ብን ጥሩ ይመስለኛል። በመጀመሪያ ደረጃ የፖለቲካ እስረኞች አሉ አላለም ኢህአዴግ እኔ ይሄ ተሀድሶ በሀቅ መሆን ካለበት ኢትዮጵያ ውስጥ የፖለቲካ እስረኛ መኖሩ መጀመሪያ መታመን አለበት። አሁን እየተባለ ያለው በራሳቸው ጥፋት የታሰሩ ወንጀለኞች ናቸው እየተባለ ነው። ግን ለፕሮሰሱ እንዲጠቅም ሊፈቱ ይገባል። ሊፈቱም ደግሞ በይቅርታ ሕጉ መሰረት ነው፣ በጥናት ነው ገና እየተባለ ነው። ይሄ ትክክል አይደለም። እኔ እስከሚገባኝ ድረስ ኢትዮጵያ ውስጥ በፖለቲካ በማንኛውም ፖለቲካ ጉዳይ ከፖለቲካ ጋር በተያያዘ የታሰሩ ከወረዳ ጀምሮ እስከ ማዕከል ጽፍ በኦብነግ ጉዳይ ሊሆን ይችላል፣ በኦነግ ጉዳይ ሊሆን ይችላል፣ በግንቦት ሰባት በአርበኞች ግንባር ሊሆን ይችላል። ራሱ በመዋቅሩ ውስጥ ለምሳሌ የቀድሞ ጀነራሎች መፈንቅለ መንግስት አድርጋችኋል ተብለው እስር ላይ ያሉዋል። እነዚህም ሁሉ ያካተተ መሆን አለበት። ሲፈቱም ደግሞ ወንጀለኛ ናቸው ተብለው አድ መሰራት ያለ ይህን መንግስት በመቃወም እንቅስቃሴ ውስጥ እስካሁን የነበሩ ሰዎች ወንጀለኛ ብሎ እሺ ዶክተር መሀሪ ጠቀስ ያደረጉት ጉዳይ መግለጫው የሚለውን ለአንብበው። እንግዲህ በስራ አስፈጻሚ ኮሚቴያችን ግምገማ መሰረት ማንኛውም መርሃ አልባ ቡድናዊ ትስስር ከምንም ነገር በፊትና በላይ እያንዳንዱን ብሔራዊ ድርጅትና በሱም የሚመራው ህዝብ የሚጎዳ አደገኛ ጉዳይ ነው። በግንባራችን የሚመራውን የጋራ ትግልና አገራዊ የለውጥ ሂደቱን አደጋ ላይ የሚጥል ነው ይላል። ይሄ ኢህአዴግ ያወጣው መግለጫ ማለት ነው። ይህ እንግዲህ እንደ ዋናው የመለያየታቸውና ያስከተሉት ግጭቶች መሰረት ይመስላል። እና አቶ ልደቱ በዚህ ላይ ያሉት አመለካከት እንግዲህ ይሄ ጉዳይ በደብዝ በዝርዝር ምን ጉዳይ ነው የተፈጠረው የሚለው ባይጠቀስም እኔ እስከ ገባይ ድረስ ጥያቄ ነው። ኢህአዴግ በዚህ ደረጃ ራስን መገምገሙ ተገቢ ነው ብዬ አምናለሁ። ምክንያቱም በድርጅቱ ውስጥ መርህ ተረስቷል። ግንኙነቶች ሁሉ ከስልጣንና ከጥቅም ጥያቄ ጋር የተያያዙ ሆነዋል። ስለዚህ ይህን ጉዳይ እንደ ችግር ማየቱ ተገቢ ነው። ግን እኔ ሁለት መሰረታዊ ነገሮች በዚህ ረገድ መጠቀስ የነበረባቸው ጉዳዮች አሉ። አንደኛው ከመርህ ውጪ ሲሰራ የነበረ የቲፒኤልኤፍ የበላይነት በኢህአዴግ ውስጥ ይሄ በግልጽ ተገምግሞ ትክክል እንዳልነበረ አሁንም ቅሪቱ እንዳለ መታፈናለን። የትግራይ የበላይነት አላልኩም። የቲፒኤልኤፍ የበላይነት ይሄ አልተዳሰ ሁለተኛ በተለይ በኢኮኖሚ ረገድ ስንገባ በርህ የለሽ አደረጃጀት ውስጥ ተገብቶ ለኢትዮጵያ ሕዝብ ብሶት ወይ በተለይ ለንግዱ ህብረተሰብ አንዱ ተጠያቂ የሆነው ጉዳይ የፓርቲ የንግድ ድርጅቶች ናቸው። ሌላው ጥያቄ የነበር እንግዲህ የበላይነት የሚለው እንዳናድ በላልቀው አዎ፣ ለምን መሰለሽ? አዎ አዳነች በርህ የለሽነት የተጀመረው ዛሬ አይደለም። መጀመሪያ የተጀመረው በእነዚህ ሁለት ነገሮች እነዚህን ሳይዳስ ከዛ በመለስ ላይ እነዚህን መሰረት አድርጎ የመጣ ነበር። የለ ሽነት አድምቶ መፍታት አይቻልም ለማለት ፈልጌ ነው። እነዚህ ሁለቱ ጥያቄዎች ጭራሽ አልተመለሱም። ዶክተር መሀሪ እንግዲህ የመር ሀምዳ ግንኙነት ተፈጥሮ ነበር። የመጓደን ተደራጅቶ አንድን ቡድን ማጥቃት፣ ሌላኛውን ቡድን ማግለን የሚሉ ነገሮች መግለጫው ላይ አሉ። እንግዲህ መግለጫው በጣም ጠቅለል ያለ ሎድድ የታጨቀ ስለሆነ ምን ለማለት ተፈልጎ ነው የሚለው ትንሽ ከመገመት ውጪ በቂ መረጃ የሚሰጠን አይደለም። ግን መርህ ሲባል እንግዲህ ይሄ ኢህአደግ መርሄ ናቸው ብሎ የሚያነሳቸው ነገሮች አንደኛው ህዝባዊነት የሚል ነገር ነው። ግን አሁን ህዝባዊነቱ ተረስቶ የግዛት ማስፋፋት የድንበር ጉዳይ ሆኗል በሰሜን አካባቢ ድንበር ላይ ሲቆራቆሱ ይታያል። በምዕራብም አካባቢ ድንበር ላይ ሲቆራቆሱ ይታያል። በምስራቅም አካባቢ ድንበር ላይ ሲቆራቆሱ ነው የሚታየው። ቀደም ብሎ ነበረ በሚባለው መርህ ቦታው የማንም ይሁን ማን ህዝቡ በእኩልነት እስከተተዳደረ ድረስ ድንበሩ የትም ቢሆን የትም ደንታችን አይደለም ነበር የሚለው የሚለውና ይሄ ህዝባዊነት የሚለው መርህ እየተሸረሸረ የብዛት ማስፋፋትና የክልል ማስፋፋት አይነት ይዘት እየያዘ መጥቷል። ሁለተኛው መርህ የሚባለው እዛው ድርጅት ውስጥ ዴሞክራሲያዊ ማዕከላዊነት ነው። በጋራ የተወሰነ በድምፅ ውጫ የጸደቀ ውሳኔ ድምፅ የተቃወመም ወገን ቢሆን የጋራ ውሳኔውን አክብሮ የመፈጸም ግዴታ አለበት፣ አይነት ነው ይሄ መርህም። በተለያየ መንገድ ውሳኔ ተሰብስበው ይወስናሉ፣ አፈጻጸም ላይ ሲሄዱ ቀጥ ይላል። መንቀሳቀስ አልቻለም። ከንግግር ያለፈ ሳይሆን ቆይቷል በዚህ በተወሰኑ አመታት። ሶስተኛው መርህ የሚባለው ያው የስልጣን አትያይ ነው። መርሁ የሚለው እንግዲህ ቴዎረቲካሊ ሲቀመጥ ስልጣን ለህዝብ ጥቅም መገልገያነት ሊውል ይገባል እንጂ ለግል ጥቅም ማሰረጃነት፣ መጠቀሚያነት ሊውል አይገባም ነው የሚለው ቴዎሬቲካሊ። በተግባር ግን እንግዲህ በየመድረኩ የምናየው ከላይ ከታች ሙስናው ተንሰራፍቶ ሰዎች ስልጣንን ለግል ጥቅማቸውና ለቅርቦቻቸው መጠቀሚያነት የሚያውሉበት ሁኔታ ነው ያለውና መርህ አልባ ግንኙነት ነበረ ተብሎ ቢገመገም መገለጫዎች ያሉት ይመስለኛል። መሬት ላይ የወረዱና ተገቢ ነው የሚል ነገር ነው ያለ። ሌላው እንግዲህ ቅድም አቶ ልደቱ ጠቀስ ያደረጉት ነው። መግለጫው ካስቀመጣቸው አንዱ የተገነባው ስርዓት ለበታችነትና ለበላይነት የማያመች ሆኖ ተዋቅሯል። ይህንን መሰረታዊ መርሆ የሚነካ ማንኛውም ዝንባሌ የበላይነትን በዘላቂነት ሊፈጥር የማይችልና ከምናቆር ውጪ ሌላ ውጤት የማያስገኝ እንደሚሆን ይታመናል ይላል መግለጫውና አቶ ልደቱ ቅድም በጀመሩት ቢቀጥሉ ዳልሽው አሁን የመግለጫው የመጀመሪያው ክፍል በብዛት ያተተው ይሄን ነው። በዚህ በኩል ይነሳ የነበረው የሕዝብ ጥያቄ የሕዝብ ብቻ አይደለም። በኢህአዴግ አባላት ዘንድ ይሄ ቅሬታ በጣም የጎላ ቅሬታ ነው የነበረው እና በብአዴን አካባቢ በኦህዴድ አካባቢ የቲፒኤልኤፍ የበላይነት ጉዳይ እንዲያውም ወደ ታች ያሉትን ካድሬዎች በማስተባበር ረገድ በማነሳሳት ረገድ ቁልፍ ጥያቄ የነበረው ይሄ ነው። ይሄ ጉዳይ ስህተት ነው ተብሎ ወይም ደግሞ እንደሌለ ተቆጥሮ ነው በመግለጫው መልስ የተሰጠው። በእርግጥ ነው አንዳንድ አካባቢዎች ላይ በሂደት የመጣ ለውጥ አለ። አሁን ለምሳሌ በሚኒስትሮች ካቢኔ ዙሪያ ካየን ተዋጽኦ በተሻል ሁኔታ መጥቷል። አሁን እዛ ውስጥ የህወሀት የበላይነት አለ ማለት አይቻልም። መከላከያ ውስጥ የታች ያወርከን ላይ አየህ ከበታች ሹማምንት ጀምሮ የአሁን ሁኔታ በሂደት እየተለወጠ መጥቷል። ስለዚህ ታሪካዊ ሂደቱ ያመጣው ነው፣ በሂደት እየተለወጠ ነው ብሎ መከራከር አንድነት ጭራሽ የለም ብሎ ሁሉም ነገር እኩል ነው የበራይነትና የበታችነት ሲፈቅድፋት አልነበረምም አይደለምም ወደፊትም አይኖርም ብሎ መከራከር ግን እኔ አሁንም ምን ያህል ኢህአዴግ በአንዳንድ ጉዳዮች ላይ ከልቡ ለመታደስ እንዳልወሰኑ የሚያሳይ ሆኖ ነው ያገኘሁት ናቸው የሚለው ነገር ሁሉ አልተዳሰሰም። ለችግሩ ዋናው ተጠያቂ እኔ ነኝ ብሎ ይቅርታ አስቀጠየቀ ድረስ ፍርጥርጥ አድርጎ እነዚህን ነገሮች ቢያወጣቸውና ቢያምናቸው ይጠቅመዋል ብዬ ነው ማለት። በነገራችን ላይ አሁን ጠቀስ ያደርጉት የኮንትሮባንድ የሚለው መግለጫውም ላይ አውጥተውታል። ከችግሮቹ መንስኤዎች አንዱ ኮንትሮባንድ እንደሆነ እዛ መግለጫው ላይ ወጥቷል። እና እስቲ ማን ነው ብለዋል ና እርስዎ እንዴት ነው የሚያዩት የኮንትሮባንዱን ጉዳይ? እንግዲህ ይሄ ዛሬ የተጀመረ አይደለም። አሁንም ጎላ ብሎ ሲጠቀስ ሲጠጠስ የሰማ ነው። አሁን በሶማሌና በኦሮሚያ አካባቢ በተፈጠረው ግጭት ችግሩ ግን ችግር ሆኖ የኖረው ለብዙ ዓመታት ዋናው ችግር አቶ ኃይለማርያም እንዳሉት መርካቶን ራሱ ከኮንትሮባንድ ንግድ ማላቀቅ አልቻልንም ነው ያለ። አብዛኛዎቹ በኮንትሮባንድ ንግድ ላይ የተሰማሩት ሰዎች የድሮ ወታደሮች፣ የተቀነሱ ወታደሮች፣ በራሳቸው ፈቃድ ከስራ የለቀሙ ናቸው። እነዚህ ሰዎች በትላንትነት በጉሩኬላ አካባቢ ካሉ ሰዎች ጋር በጣም ከፍተኛ የሆነ የጥቅም ግንኙነት የፈጠሩ ሰዎች ናቸው። እነዚህ በአብዛኛው ቀደም ሲል በህውሀት ማጡት የነበሩ ሰዎች ይሄ የአደባባይ አንድ ሰው ከውጭ ሀገር ወደ ሀገር ቤት እኮ ሲገባ ኤርፖርት ያለውን ሁኔታ በማየት እኮ ምን ያህል የተዛባ ነገር እንዳለ እኮ የኢሚግሬሽን ፓስፖርት ላይ ማህተም የሚመቱ ሰዎች አብዛኛዎቹ ተማናል። አንድ ምሳሌ ልንገርሽ፣ ቀላል ምሳሌ የመንግስት አራት የኢህአዴግ ባለስልጣናት ጠቅላይ ሚኒስትሩን ጨምሮ እዚህ ጉዳይ ላይ መግለጫ ሲሰጡ በመግለጫው ላይ እንዲገኙ የተደረጉት ጋዜጠኞች ወስናቸው የመንግስት ጋዜጠኞች ናቸው። የሚጠይቁ ጥያቄ ሁሉ አስቀድሞ የተሰጣቸው ምን አለ አሁን እንኳ የግሉንም የመንግስትንም የውጭንም ጋዜጠኛ ጠርተው ከዚህ በኋላ የአሰራር ቆሟል፣ የምትፈልጉ ጠይቁ ይባላል። ዶክተር መሀሪ ረዳይ በዚህ ስርዓቱ የበላይና የበታችን እንዳይኖር አድርጎ የተዋቀረ ነው የሚለው እንግዲህ ቀደም ብሎ የነበረው ፐርሴፕሽን መሬት ላይ ያለው ነገር ምን እንደሆነ እንግዲህ መረጃዎች ነው የሚሰጡን። ግን በቂ መረጃዎች እጃችን ላይ ስለሌሉ ብዙ ልለው የሚችለው ነገር የለም። ግን የነበረው ፐርሴፕሽን ያው፣ አንዳንዱ አንድ ጠርብ ሄዶ የትግራይ የበላይነት አለ ይላል። ሌላኛው ወገን ትንሽ ሰከን ያለ ይመስልና የህወሓት የበላይነት ብሎ የተወሰነ የፖለቲካ ፓርቲውን የበላይነት እንዳለ ያቀርባል። ስብሰባው ላይ የነበሩት ሰዎች ከሰማይ በታች ያለ ነገር ሁሉ አንስተናል ብለዋልና ከሰማይ በታች ያለ ነገር ሁሉ ከተነሳ ይሄ ሁሉ ጊዜ የሚነሳው ነገር የህወሓት የበላይነት በሚል መልኩም ቀረበ፣ የትግራይ የበላይነት በሚል መልኩ ንግግር ተደርጎበታል። መረጃም ይዘው ሁሉም ወገን የሚሰማውም የተገነዘበውም ያየውም ነገር እንዳቀረበ ሌላኛው ወገን ደግሞ እንደዚሁ መረጃው ይዘው በነጻ ተወያይተናል ብለዋል። በነጻ ተወያይተው የደረሱበት መደምደሚያ ነው እንግዲህ መግለጫ ብለው እየሰጡን ያሉት። ስለዚህ በእኔ ግንዛቤ ስብሰባ ላይ ሳንኖር የጠጠርነው ነው ፐርሰፕሽን። ስብሰባው ላይ አስራ ሰባት ቀናት ቁጭ ብለው ሁሉም ነገር አቅርበው እዛ መደምደሚያ ላይ ከደረሱ የእነሱ የተሻለ ተጨባጭ እንደሆነ ነው የማየው እና ማስበው። ይሄ አንዳንድ ኢንስደንቶች እየተነሳ ኮንትሮባንድ የሚነግዱት ከወታደር የተቀነሱ ናቸው የሚለው ነገር እንግዲህ እኔ ኮንትሮባንድ የጥቂት ሰዎች የሚሰራ አይመስለኝም። ሀገር በሙሉ እንደተባለው እስከ መርካቶ ድረስ የሚመጣ ነው እና እነዚህ ጥቂት ሰዎች ከተወሰነ ጦር የተቀነሱ ብቻ የሚያካሂዱት ነው ተብሎ ቡድናዊ መልክ ወይ ብሔረሰባዊ መልክ ለመስጠት መሞከር ተቀባይነት ያለው ትንተና ነው ብያል ወስድን ይሄ ጉዳይ ይቅርታ፣ ዶክተር ብሔረሰባዊ መልክ አይደለም የተሰጠው ያልኩ ያለሁት የተቀነሱ ናቸው እነሱ የትግራይ የሚወክሉ አይደሉም። አንድ ብሔር የሚወክሉ አይደሉም። ወደዛ መውሰድ ተገቢ አይመስለኝም። እንግዲህ በዚህ ወደ ማጠቃለል ነንና እስካሁን ያልተናገርነው ልንለው የምንፈልገው ነገር አለ የምትሉት ካለ አቶ ልደቱ እኔ አሁን አንዱ ነገር በፖለቲካ ፐርሴፕሽን ትልቅ ቦታ አለ ህዝብ ውስጥ ቦታ እስካገኘ ድረስ በፖለቲካ መድረኩ ትኩረት አግኝቶ ውይይት ተደርጎበት በዛ ጉዳይ ላይ የተደረሰበት ነገር ፍረት ብኖ በግልጽ ለህዝብ መነገር አለበት ነው የኔ ያቋም እርስዎ አሁን የሚሉት ነገር በጣም ጠቃሚ ነገር ይመስለኛል እንደተባለው ህወሀት ብቻ ሳይሆን የትግራይ ህዝብ የበላይነት እንደያዘ የትግራይ ህዝብ የሁሉም ነገር ተጠቃሚ እንደሆነ ተደርጎ ይቀርባል ግን ተነስቶ በሚገባ ውይይት የተደረገበት ጊዜ እኔ ትዝ አይለኝም። እና አሁንም ቢሆን ራሱን የቻለ ራሱን የቻለው ውይይት በዚህ ብናካሄድ እኔ ደስ ይለኛል። በግምት ሳይሆን እውቀቱ ያላቸው ሰዎችም ተገኝቶበት፣ እንደዛ አይነት አመለካከት ያላቸው ሰዎችም ተገኝቶበት ለወደፊት ውይይት ብናደርግበት ደስ ይለኛል። ጥሩ ነው። እንግዲህ እንዳልሽው ዋና እኔ አሁን አንድ መጠቀስ አለበት ብዬ ማስበው አሁን እንግዲህ በየመድረኩ በተለይ አሁንም አቶ ለማ መገርሳ ሳይቀሩ የኢትዮጵያ አንድነት ጉዳይ አስፈላጊ እንደሆነ ምትክ የሌለው ጉዳይ እንደሆነ በየመድረኩ እየተነሳ ነው። የብሔረሰቦች እኩልነት፣ የብሔረሰቦች መብት በህገ መንግስቱ ተገቢ እውቅና ያገኘውን ያህል የኢትዮጵያ አንድነት ጉዳይን ተገቢ እውቅና ህገ መንግስቱ ላይ ማግኘት አለበት። የፓርቲዎችን አደረጃጀት እንደገና በመፈተሽ ተቋማዊ ስራት መሰናት ዶክተር መሀሪ በመጨረሻ ለማለት የሚፈልጉት ነገር ካለ እንግዲህ። ለማለት የምፈልገው ነገር አሁን በስራ አስፈጻሚው በኩል የተደረሰበት የሀሳብ አንድነት ደርሰናል፣ በጥንካሬ ወጠናል የተባለው ነገር እንግዲህ ስራ አስፈጻሚው ጥቂት ነው፣ ከአብዛኛው የኢህአዴግ አባል ድርጅቶች ቁጥር ሲታይ ድምፅ የሚሰጡት ሰላሳ ስድስት ብቻ ናቸው። በእርግጥ ስብሰባው ላይ ነባሮችም ስለተካተቱበት በዛ ብለው ገብተው ሊሆን ይችላል። ድምፅ የሚሰጡት ግን ዘጠኝ ዘጠኝ ከአራቱ ድርጅት ስለሆኑ ስራ አስፈጻሚዎች የሚባሉት ሰላሳ ስድስት ሰዎች ብቻ ናቸው። አሁን በተሰጠው አቅጣጫ እነዚህ ዘጠኝ ዘጠኝ የሆኑ ሰዎች ናቸው ወደ ብሔራዊ ድርጅቶች ሄደው ይህን የደረሱበት የጋራ መግባባት ለማስረጽ የሚንቀሳቀሱት ማለት ነው፣ የተወሰኑ ስብሰባውን የተካፈሉ ነባሮቹን ጨምረው። ስለዚህ ይሄ ሁኔታ ልቅ ስራ አስፈጻሚው በተወያየበት ግለት ወደ ታች ይወርዳል ወይ? ምክንያቱም ችግሩ በጣም ስር የሰደደ ነው። መዋቅሮች ሁሉ የመንግስት መዋቅርም የፓርቲ መዋቅርም እየተጨመላለቀ ነው። በመልካም አስተዳደር ችግር፣ በሙስና ችግር፣ በሌላም ሌላም ችግር ተጠፍንጎ የተያዘ ስለሆነ ይሄ በስርዓት ፈጻሚው አሳይተነዋል የሚሉት ግለት ተበጣጥ ሰው ወደ የእህት ወደ የብሔራዊ ድርጅቶቹ ሲሄዱ በዛ ጥንካሬ ግምገማው ይካሄዳል ወይ? ስጋት አለኝ። ስለዚህ እዚህ ላይ ጥንካሬ ይፈልጋል፣ ክትትል ይፈልጋል። በተረፈ ይሄ እየተወሰደ ያለው እርምጃ ፖለቲከኞች የነበሩ ሰዎችን ወይ ክሳቸውን የማቋረጥ ምህረት የማድረግ ጉዳይ ሰፊ ሊሆን ይገባል። ምናልባት እንግዲህ ይህን እርምጃ ሲወስዱ አንዳንድ ወገኖች ፈርተው ነው ደንግጠው ነው መውደቂያቸው ተቃርቦ ነው ብለው ዲስካሬጅ ሊያረጓቸውም ቢሞክሩ መንግስት ወደ ሰፊ ነውና፣ ወደ ሞቲቡ ሳይገባ እርምጃውን መቀጠል ይኖርበታል ብዬ አስባለሁ። ያልፈራን መሆናችን ማሳየት እንፈልጋለን ወደ ሚልና ወደ ጀብደኝነት እንዳይገባ ከመንግስት ወደ ሰፊነት ይጠበቃል። በእርምጃው በስፋት በፍጥነት ሊቀጥል ይገባል እላለሁ። አመሰግናለሁ። እሺ እንግዲህ ዶክተር መሐሪ ረዳኢ፣ አቶ ልደቱ አያሌው እንደ ተለመደው ሰፊ አስተያየቶቻችሁን ስለ ሰጣችሁን በጣም እናመሰግናለን። እኛም በጣም ነው እናመሰግናል።